Europa nana በጎርጎሮሳዊ 2019 በአውሮፓ ትኩረት የተሰጣቸው ውይይቶች፣ ክርክሮችና ውዝግቦች ከተካሄዱባቸው ጉዳዮች መካከል ብሬግዚት አንዱና ዋነኛው ነበረ። የአውሮፓ ህብረትና የብሪታንያ መንግስት ብሪታንያ ከአውሮፓ ህብረት አባልነት በምትወጣበት በብሬግዚት ውል ላይ በተለያዩ ጊዜያት ቢስማሙም የብሪታንያ ፓርላማ ውሉን ባለማጽደቁ ሂደቱን አጓቷል። የብሪታንያ ህዝብ ከሶስት ዓመት በፊት ብሪታንያ ከአውሮጳ ህብረት እንድትወጣ በህዝበ ውሳኔ በጠባብ ልዩነት ከወሰነ በኋላ ጠቅላይ ሚኒስትር የሆኑት ቴሬሳ ሜይ በ2019 ከብሪታንያ ምክር ቤት የገጠማቸውን የበረታ ተቃውሞ ለማርገብ ቢጥሩም አልተሳካላቸውም። ውሉ እንዲሻሻል ምክር ቤታቸው የጠየቃቸው ሜይ ከለንደን፣ ብራስልስ፣ በርሊን፣ ፓሪስ እየተመላለሱ ተሰሚነት ያላቸውን የህብረቱን አባል ሀገራት መሪዎች ለማሳመን ቢሞክሩም ሳይሆን በመቅረቱ በግንቦት ከስልጣናቸው እንደሚወርዱ አሳውቀው በሐምሌ ተሰናበቱ። እርሳቸውን ተክተው ስልጣኑን የያዙት ቦሪስ ጆንሰንም ተሻሻለ የተባለውን የብሬግዚት ውል ለምክር ቤቱ ቢያቀርቡም የሜይ እጣ ነበረ የገጠማቸው። ሆኖም ጆንሰን በታህሳስ በጠሩት አጠቃላይ ምርጫ ብሬ ብሬግዚትን ለማሳካት የሚያስችል አብላጫ ድምፅ አገኙ። አስቀድመው እንደተመኙት ፓርቲያቸው አብዛኛውን የምክር ቤት መቀመጫ የተቆጣጠረው ጆንሰን በብሬግዚት ውል ላይ የምክር ቤቱን ይሁንታም አግኝተዋል። ከዚህ ቀደም በገቡት ቃል መሰረትም በጎርጎሮሳዊው ጥር 31 2020 ብሪታንያን ከአውሮፓ ህብረት አባልነት እንደሚያስወጡ በእርግጠኝነት ተናግረዋል። በዚህ ስልጣን እና በዚህ አብላጫ ድምፅ በስተመጨረሻ ምን ማድረግ እንችላለን? ብሬግዚትን ገቢራዊ ማድረግ። ምክንያቱም ይህ ምርጫ ብሬግዚትን ገቢራዊ ማድረግ አሁን ለድርድር የማይቀርብ የማይቋቋሙትና የማይከራከሩበት የብሪታንያ ህዝብ ውሳኔ ነው። በዚህ ምርጫም የዳግም ህዝበ ውሳኔ አሳዛኝ ዛቻ ሁሉ ያበቃል። በዚህ ወር መጀመሪያ ላይ በተካሄደው ጆንሰን በጠሩት ወቅቱን ያልጠበቀ የብሪታንያ ምርጫ ተቃዋሚው ሌበር በ84 ዓመት ታሪኩ አይቶት የማያውቀው ከባድ ሽንፈት ነው የገጠመው። ለአውሮፓ ህብረት ኮሚሽን ሴት ፕሬዝዳንት ለመጀመሪያ ጊዜ የተሾመለት ዛሬ ከምንሰናበተው ከ2019 ዓም አጋማሽ በኋላ ነበረ የቀድሞ የጀርመን መከላከያ ሚኒስትር ፎን ዴር ላየን ሳይጠበቅና ከተለመደው አሰራር በተለየ ለዚህ ኃላፊነት መታጨታቸው ቢያወዛግብም የአውሮፓ ህብረት ምክር ቤት የህዝብ እንደራሴዎች ሹመቱን አጽድቀውላቸዋል በተለመደው አሰራር በ2019 በተካሄደው በአውሮፓ ህብረት ምክር ቤት ምርጫ አብላጫ ድምፅ ያገኙት የአውሮፓ ህዝቦች ፓርቲ በመጻሩ የኢፒፒ ተቀዳሚ እጩ ማንፍሬድ ቬበር በኮሚሽኑ ፕሬዚዳንትነት ይመረጣሉ የሚል ግምት ነበረ። ሆኖም የፈረንሳይ ፕሬዚዳንት ኢማኑዌል ማክሮ ቬበር ብቃትና ልምድም ያንሳቸዋል ሲሉ አጥብቀው በመቃወማቸውና በዚህ ከፍተኛ የኃላፊነት ቦታ ላይ ሴት እንዲመደብም በመፈለጋቸው ቬበር ቀርተው ነበረ። ፎን ዴር ላይን የታጩት ምክር ቤቱ በሐምሌ 2019 በሰጠው ድምፅ ከፎንዴርላይን በተጨማሪ የስራ ዘመናቸው ባበቃው ሶስት ከፍተኛ የስራ ኃላፊዎች ምትክ የታጩትን የቀድሞ የቤልጂክ ጠቅላይ ሚኒስትር ቻርልስ ሚሼል የህብረቱ የመሪዎች ምክር ቤት ፕሬዝዳንት፣ የዓለም የገንዘብ ድርጅት በመጻሩ አይኤምኤፍ የበላይና የቀድሞ የፈረንሳይ የገንዘብ ሚኒስትር ወይዘሮ ክርስቲን ላጋርድን የአውሮጳ ማዕከላዊ ባንክ ገዢ፣ እንዲሁም የስፓኝ ውጭ ጉዳይ ሚኒስትር ጆሴፕ ቦሬልን የህብረቱ የውጭ ጉዳዮች ኃላፊነት ሹመቶችም አጽድቋል። ፎን ደር ላየን ስራ በጀመሩ በሳምንቱ የመጀመሪያ ጉብኝታቸውን በኢትዮጵያ ነበር ያደረጉት። ኮሚሽነሯ የመጀመሪያውን ጉብኝታቸውን በአፍሪቃ ያደረጉበትን ምክንያት ሲናገሩም ከአውሮጳ ውጭ የመጀመሪያውን ጉብኝቴን በአፍሪቃ ማድረግ መርጫለሁ። በአፍሪቃ ህብረት መገኘቴ ጠንካራ ፖለቲካዊ መልእክት ያስተላልፋል። ምክንያቱም የአፍሪቃ ክፍለ ዓለምና የአፍሪቃ ህብረት ለአውሮጳ ህብረትና ለህብረቱ ኮሚሽን አስፈላጊ ናቸውና ብለዋል። ፎንዴር ላይን በጀርመን መራሄተ መንግስት አስተዳደር ለ14 ዓመታት ሶስት የሚኒስቴር መስሪያ ቤቶችን በሚኒስትርነት መርተዋል። የሩሲያና የዩክሬንን ጠብ ለማርገብ ጀርመንና ፈረንሳይ በፓሪስ የሁለቱን ሀገራት መሪዎች የሸመገሉት በአመቱ የመጨረሻ ወር መጀመሪያ ላይ ነበረ የጀርመን መራሄተ መንግስት አንጌላ ሜርክልና የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንንና የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን ፊት ለፊት አገናኝተው በተካሄደው ሽምግልና ሁለቱ ሀገራት በምስራቅ ዩክሬን እስከ ዓመቱ መጨረሻ ሙሉና አጠቃላይ የተኩስ አቁም ተግባራዊ ለማድረግ ተስማምተዋል። ከአምስት ዓመት በላይ በዘለቀው በዚህ ጦርነት ከሁለቱም ወገን የተያዙ በመቶዎች የሚቆጠሩ ምርኮኞች ልውውጥ ባለፈው እሁድ ተካሂዷል። ሩሲያ የተፈጥሮ ጋዝ ወደ አውሮፓ የምታስተላልፍበትን በዩክሬን በኩል የሚያልፈውን መስመር እንድትጠቀም ዩክሬን መፍቀዷም ከሽምግልና ውጤቶች አንዱ ነው። በዓመቱ አነጋጋሪ ከነበሩት ጉዳዮች አንዱ በመስከረም ወር ዛክሰን እና ብራንድንቡርግ በተባሉት ሁለት የምስራቅ ጀርመን ግዛቶች በተካሄደው ምርጫ አማራጭ ለጀርመን በጀርመንኛው ምህፃር አይኤፍዴ የተባለው የጀርመን ቀኝ ጽንፈኛ ፓርቲ ሁለተኛውን ከፍተኛ ውጤት ማግኘቱ ነበረ። የዚህ ምርጫ አሸናፊዎች አንጋፋዎቹ የጀርመን ፓርቲዎች የክርስቲያን ዴሞክራት ህብረት በምህፃሩ ሴዴኡ እና የሶሻል ዴሞክራቶቹ ፓርቲ ኤስፔዴ ናቸው። ፓርቲዎቹ ቢያሸንፉም ያገኙት ድምፅ ከዛሬ አምስት ዓመቱ ምርጫ ጋር ሲነጻጸር ዝቅተኛ መሆኑ አስግቷል። በዛሬ ሶስት ዓመቱ አጠቃላይ ምርጫ ውጤት ላይም ተጽዕኖ ማሳደሩ አይቀርም እየተባለ ነው። በ2019 በጀርመን ትኩረት ስበው ከነበሩ ጉዳዮች መካከል በጀርመኑ የሄሰን ፌዴራዊ ክፍለ ሀገር ውስጥ የሚገኘው ካስል የተባለው ከተማ ዋና አስተዳዳሪ ቫልተር ሉብከ ግድያ ነበረ። የጀርመን ክርስቲያን ዴሞክራቶች ህብረት ፓርቲ በጀርመንኛው ምህጻር ሲዲዩ ፖለቲከኛ የ64 ዓመቱ ሉብከ በቤታቸው የአትክልት ስፍራ በቅርብ ርቀት ተተኩሶባቸው ነበር የተገደሉት። ፖለቲከኛው የመራሄተ መንግስት አንጌላ ሜርክል የስደት ፖሊሲ ደጋፊ ነበሩ። ሉብከ በተገደሉ በሁለተኛው ሳምንት አቃቤ ህግ በግድያው የጠረጠረውን ግለሰብ መያዙን ካሳወቀ በኋላ በጀርመን ቀኝ ጽንፈኞች እንቅስቃሴ ማነጋገሩ ቀጥሏል። ከሉብ ከግድያ በኋላ ስደተኞችን በመርዳት የሚታወቁ አራት የተለያዩ የጀርመን ከተማዎች ከንቲባዎች ከቀኝ አክራሪዎች የግድያ ዛቻዎች እንደደረሷቸው ተናግረዋል። በመስከረም 2019 ነበረ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሄሰን የሰላም ሽልማት የተሰጣቸው በጀርመኗ በሄሰን ፌዴራዊ ክፍለ ሀገር ዋና ከተማ በቬስባደን በተካሄደው አመታዊው የህሰን የሰላም ሽልማት አሰጣጥ ስነ ስርአት ላይ ተሸላሚው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አልተገኙም። በእርሳቸው ስም ሽልማቱን የተቀበሉት የኢትዮጵያ የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል በስነ ስርአቱ ላይ የዶክተር አብይን መልእክት አስተላልፈው ነበረ ዛሬ በመካከላችሁ መገኘት ባልችልም ለሰጣችሁኝ እውቅና እባካችሁ ከልብ የመነጨ ምስጋናዬንና አድናቆቴን ተቀበሉኝ። ሽልማቱ አሁን በኢትዮጵያ በመካሄድ ላይ ላለው ለውጥ እውቅና እንደ መስጠት ነው የምቆጥረው። የሄሰን የሰላም ሽልማት በአካባቢው ሰላምን ለማስፈን ለሚደረጉ አስተዋጽኦች እውቅና ይሰጣል። ግን ሥራው በራሱ ለሰላም መስፈን የሚጥሩ የበርካታ ኢትዮጵያውያን ውጤት ነው። ሰላም ለኢትዮጵያ፣ ለአፍሪቃ ና ለአህጉሩ ጠቃሚ ሲሆን የሁሉንም ቁርጠኝነትም ይፈልጋል። ዶክተር አብይ ይሄ ሰኔ ሰላም ሽልማት 25ኛው አሸናፊ ናቸው። ለሽልማቱ የተመረጡትም ለዓመታት በጠላትነት ሲተያዩ በነበሩት በኢትዮጵያና በኤርትራ መካከል ታሪካዊ የተባለ የሰላም ስምምነት በመፈጸማቸው መሆኑ በሽልማት አሰጣጥ ስነስርዓቱ ላይ ተገልጿል። በሰኔ 2019 በተካሄደው የአውሮፓ ህብረት ምክር ቤት ምርጫ አንጋፋው የጀርመን ሶሻል ዴሞክራቶች ፓርቲ እጅግ አነስተኛ ድምፅ ማግኘቱ ፓርቲውን የፖለቲካ ቀውስ ውስጥ ከቶታል። በዚህ ሰበብ የፓርቲው መሪ አንድሪያ ናለስ ከስልጣናቸው ወርደው ሶስት ጊዜያዊ መሪዎች ከተሰየሙ በኋላ በህዳር በተካሄደ ምርጫ ኖርበርት ቫልተር ቦሪያንስ እና ሳሲካ ኤክሰን በጋራ በፓርቲው መሪነት ተሰይመዋል። የኔልሰን በፈቃዳቸው ከኃላፊነታቸው መነሳት ለጀርመን ፖለቲካ እንደ ድንገተኛ የልብ ድካም ተደርጎ ነበር የተወሰደው። ስንብታቸው ለዓመታት ፓርቲውን ሲመዘምዝ የቆየው በሽታ የመጨረሻው ምልክትም ተብሏል። በዓመቱ በአውሮጳ ከደረሱት አሳዛኝ ክስተቶች አንዱ በጥቅምት ወር ለንደን አቅራቢያ የ39 ሰዎች አስከሬን በእቃ ማመላለሻ ከባድ መኪና ውስጥ መገኘቱ ነው። ሟቾቹ መጀመሪያ ላይ ቻይናውያን ናቸው ቢባልም ከቀናት በኋላ ግን የቬትናም ዜጎች መሆናቸው ተረጋግጧል። ህገ ወጥ በሚባል ስደት ወደ አውሮጳ ለመሻገር ሲሞክሩ ለንደን አቅራቢያ ሞተው የተገኙት እነዚሁ ቬትናማውያን ከስድስት የሀገሪቱ የተለያዩ ክፍላተ ሀገራት የመጡ መሆናቸው ተነግሯል። የቪየትናም ባለስልጣናት እንዳሉት በዚህ ህገወጥ የሰዎች ዝውውር የተጠረጠሩ 11 ሰዎችን በቁጥጥር ስር አውለዋል። በ2019 የአውሮፓና የጀርመን አበይት ክስተቶችን ከሞላ ጎደል ወደ ኋላ መለስ ብሎ ያስቃኘን የዛሬው ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። ደህና ቆዩን።